የዕለተ አርብ ታሳ 30 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል ጉዞ አድዋ በሚል ስያሜ የሚታወቀውና በየዓመቱ የአድዋ ድል በዓልን ለመዘከር የሚካሄደው የእግር ጉዞ ዘንድሮም ይካሄዳል። የኪሊማንጀሮ ተራራ የመጨረሻው ከፍታ ላይ የአፍሪካ ሕብረትን ና ጉዞ አድዋ ሰንደቅን፣ እንደዚሁም ደግሞ ላንድ ኦፍ ኦሪጂን የሚለው ሶስቱን ይዘው የሚወጡ እኛ ተጓዦች በአፍሪካ ደረጃ አድዋን የሚያስተዋውቁበት ስራ እንዲኖር ከቱሪዝም ኢትዮጵያ ጋር አብረን ለጋራ ለመስራት እየሞከር ነው። የእግር ጉዞውን ዝግጅት አስመልክቶ ያነጋገር ናቸው የጉዞ አስተባባሪ አቶ ያሬድ ሹመቴን የሰማችሁት። ሙሉ ዝግጅቱ ባብይ ርዕሳችን ይቀርባል። ከተማሪዎች ጋር በመሆን አንድ የገጠር ቀበሌ እንጎበኝ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማይች ያለው አሁን ደግሞ የሰማችኋቸው የወለጋ ዩኒቨርስቲ መምህር የሆኑት ዶክተር ከናን አንበለም ናቸው በወለጋ ዞኖችና በምዕራብ ጉጂ በሚያደርጓቸው በጎ ስራዎች ዙሪያ እንግዳ አርገን ጋብዘናቸዋል። እንደምናምሽታችኋል፣ ክቡራን አድማጮች። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ ኤልያስ አስማረ በቅንብሩ አብሮኛለሁ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አመሽታችኋል። የህወሀት የቀድሞ ታጋይ አቶ ስብሀት ነጋና አራት ሰዎች መታሰራቸውን የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጄኔራል ተስፋዬ አያሌውን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። በተጨማሪም የኢትዮጵያ መንግስት እያካሄደ እንደሆነ በሚገልጸው የህግ ማስከበር ሂደት ውስጥ ለህግ ለማቅረብ እያፈላለጋቸው እንደሚገኝ ሲገልጽ ከቆየው የህወሀት አመራሮች መካከል አንዱ የሆኑት የቀድሞ ነባር የህወሀት ታጋይ አቶ ስብሀት ነጋን በጦር ኃይሎች ሆስፒታል ውስጥ ሐኪም እንደነበሩ የተገለጸው ሌተናል ኮሎኔል ጻአዱ ሪች፣ ኮሎኔል ክንፈ ታደሰ፣ ኮሎኔል የማነ ካህሳ ና አቶ አሰግደ ገብረ ክርስቶስ በቁጥጥር ስር መዋላቸውን ጀኔራሉ ገልጿል። በሌላ በኩል በዚሁ ዜና ላይ እንደተጠቀሰው የሜጀር ጀነራል ሀየሎም አርአያ ባለቤት የነበሩት ና በዩናይትድ ስቴትስ ነዋሪ እንደነበሩ የተገለጸው ወይዘሮ አልጋነሽ መለስ የተባሉ ግለሰብም የህወሀት አመራሮችን ለመያዝ በነበረው ሂደት ውስጥ ለማምረጥ ሲሞክሩ ገደል ውስጥ ገብተው ህይወታቸው ማለፉን ነው ብርጋዴሩ ለኢዜያ በሰጡት መግለጫ ያስታወቁት። ፕሬዚዳንት ኢሳያስ አፈወርቂ በሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀነራል ሞሐመድ ሀምደን ዳግሎን የተመራ ከፍተኛ ልኡካን ቡድን በቤተ መንግስት ተቀብለው አነጋገሩ። በውይይታቸውም በሀገሪቱ የሁለትዮሽ፣ በቀጠናው መረጋጋትን ለማስፈን የሚረዱ ጉዳዮች ላይ መግባባት ላይ እንደደረሱ የኤርትራ ዜና አገልግሎት አስታውቋል። ተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎቻቸው በተወካዮች ምክር ቤት ህንፃን በመውረር ያሳዩትን አመፅ ሁከ ምልክትና ህገወጥነት እንዳስቆጣቸው ትላንት ማምሻውን በቪዲዮ ተቀርጾ በተላለፈ መልእክት አስታወቁ። ምርጫውን ማሸነፋቸውን በመግለጽ እንደማይቀበሉ ሲገልጹ የቆዩት ፕሬዚዳንት ትራምፕ በትናንትና የቪዲዮ መልእክታቸው ላይ ምክር ቤቱ በኤሌክቶሪያል ኮሌጅ የሰጠውን የጆ ባይደንን አሸናፊነት በአብላጫ ድምጽ ማረጋገጡን ቢቀበሉም ባለው ልማድ መሰረት ለተመራጩ ፕሬዚዳንት የሚላከውን የእንኳን አደረሰ መልእክት በንግግራቸው ውስጥ አላካተቱም። አሁን የኔ ትኩረት ሰላማዊ የስልጣን ሽግግር ያለምንም እንከን በ ተገቢው ስነስርዓት ማካሄዱን ማረጋገጥ ነው ብለዋል። አድማጮች ለምሽቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶዎች ጋር ታመሹ ዘንድ ጋብዛለው። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበየነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። ወደ ቀዳሚ ፕሮግራማችን እንለፍ። ጉዞ አድዋ የሚል ስያሜ ያለውና ኢትዮጵያውያን አባቶች የጣሊያን ወረራን ለመዋጋት አዲስ አበባ ላይ ተሰባስበው ወደ አድዋ የዘመቱበትን ጉዞ የሚዘክረው ዓመታዊ የእግር ጉዞ በመጪው ሳምንት እንደሚጀመር የጉዞ አስተባባሪዎች ለአሜሪካ ድምፅ አስታውቀዋል። በተጨማሪም ዘንድሮ የአድዋ ድል የአፍሪካውያን ሁሉ ኩራት መሆኑን ለማብሰር በኪሊማንጀሮ ተራራ ላይ የአፍሪካ ሕብረት የቱሪዝም ኢትዮጵያን እና የኢትዮጵያን ባንዲራ የሚያስቀምጡ ተወካዮች የተዘጋጁ መሆኑንም አስተባባሪዎቹ ተናግረዋል። ኤደን ገረመው የቡድኑ መስራችና የጉዞ አስተባባሪ ከሆነው ያሬድ ሹመቴ ጋር ያደረገችው ቆይታ እንደሚከተለው ተጠናቅሯል። እጅግ ብዙዎች የሚሳተፉበትና ብዙ የክልል ከተሞችን አቆራርጦ የሚሄደው ዓመታዊ የጉዞ አድዋ ዘንድሮም ከጥር ስምንት ጀምሮ ለስምንተኛ ጊዜ እንደሚካሄድ የመርሃ ግብሩ መስራችና አስተባባሪ ያሬድ ሹመቴ ለአሜሪካ ድምጽ አስታውቋል። ባለፉት ሰባት ዓመታት የዚህ ጉዞ መርሃ ግብር ተሳታፊዎች በቁጥር እየጨመሩ የሄዱ ሲሆን ዘንድሮም አንድ መቶ ሀያ አምስት ሰዎች መሰረታዊ ምርመራዎችና የጉዞ ልምምዳቸውን አጠናቀው መዘጋጀታቸውን ነው ያስታወቀው። ጉዞአችን በኢትዮጵያ አቆጣጠር ጥር ስምንት ነው። በፈረንጆቹ ጃንዋሪ አስራ ስድስት ማለት ነው ጉዞ የምንጀምረው ከዛ በኋላ አርባ ስድስት ቀናት ነው ጉዞ የምናደርገው። በዘንድሮ ጉዞ ላይ አንድ መቶ ሀያ አምስት ተጓዦች ይኖሩናል ብለን ተዘጋጅተናል። አስፈላጊ የሆኑ የጤና ምርመራ፣ የጉዞ ልምምድ፣ የመሳሰሉት ነገሮች በሙሉ ከጥቅምት ሁለት ጀምሮ እየተሰራ ያው ለጉዞ ዝግጅት የሚያደርጉት ተጓዦች በሙሉ ተዘጋጅተዋል። እንግዲህ ካምፕ የሚገቡበት ቀን በአምስት እና ስድስት ነው። ተጣርቶ ተጣርቶ ሲባል እንግዲህ የሚወድቅ የለም ማንም ሁሉም ቢወስን ሁሉንም ይዘን ለመሄድ የምንችልበትን እድል እናመቻቻለን። ነገር ግን ወደ መቶ ሀያ አምስት ሰዎች ደርሷል ማለት ነው እና አንድ መቶ ሀያ አምስት ሰዎች ይዘን ዘንድሮ ጉዞ ለማድረግ እንጀምራለን ማለት ነው። በሀገሪቱ በተለይም በትግራይ ክልል ካለው የጸጥታ ስጋት አኳያ ጉዞ ምን ያህል አስተማማኝ እንደሆነ የጠየቅን ሲሆን የዝግጅቱ አስተባባሪ ጉዞ ከአዲስ አበባ እውቅና እንዳገኘና በየክልሎቹም ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን ገልጸው በዋናነት ግን የጸጥታ ዋስትናቸው ሕዝቡ እንደሆነ ይጠቁማል። እንግዲህ ከአዲስ አበባ እስከ አድዋ ድረስ አንድ ሺ አስር ኪሎ ሜትር የሚፈጅ የእግር ጉዞ ነው። አርባ ስድስት ቀናት ሀያ ስምንት ከተሞች አሉ። ከሀያ ስምንቱ ከተሞች ውጭ ደግሞ የተለያዩ የገጠር መንደሮች፣ ወረዳዎች አሉ። እነሱን ሁሉ እያቆራረጥን ነው የምናልፈው። ዘንድሮ ያለው ችግር ምናልባትም ከዚህ በፊት ከነበሩት የከፋና ደስ ከዚህ በፊቱ አይደለም። እውነት ነው፣ ይሄንን እኛ ምንረዳዋለን። ግን አሁንም ቢሆን እዚህ ላይ መናገር የሚቻለው ትግራይ ደርሰን ሊኖር የሚችለው ሁኔታ ምን እንደሆነ አሁን እዚህ ላይ ቆመን መናገር አንችልም። ግን ትግራይ እስከምንደርስ ድረስ ባለው መንገድ ላይ ግን ቢያንስ ይሄንን መንገድ ማድረግ መቻል በራሱ አድዋን በዚህ ተነስቶ እዛ ለመድረስ የሚፈጀውን መንገድ ሁሉ ማለፍ አንዱ ከኛ የሚጠበቅ ኃላፊነት ነው ብለን እናስባለን። ስለዚህ አሁን ባለው ሁኔታ ደግሞ ትግራይ ውስጥ በተፈጠረው ነገር አካባቢ ላይ ምንም አይነት ችግር እንደማይገጥመን እርግጠኞች ነን ነገር ግን ባሉት ጸጥታ ችግሮች ሰለባ የመሆን አጋጣሚ እንዳይፈጠር በቻልነው አቅም በተቻለ መንገድ አጣርተን ሁሉም ነገር ተመካክረን ከሚመለከታቸው አካላት ጋር ይህንን እውቅና በሚያገኝ መንገድ ጉዞውን እናደርጋለን። ከአዲስ አበባ ስንነሳ ግን ጉዞው በተገቢው መንገድ ሁሌም እንደምናደርገው እውቅና የሚሰጠው የመንግስት አካል ነው። እንደዚህ አይነት ጉዞ ስናደርግ ዘንድሮም ያንን እውቅና ከመንግስት አካል አግኝተናል። ከዚህ ቀደም ጉዞ ታሪካዊ መጽሐፍትን የማንበብ በየአካባቢው ስለ ሰላምና ስለ ኢትዮጵያዊነት ከህብረተሰቡ ጋር በመወያየት የሚካሄድ መሆኑን ያስታወሰው ያሬድ፣ ዘንድሮም ጦርነቱ ባለባቸው ቦታዎች ላይ ያለውን የሰብአዊ ቀውስ ማየትና መጠየቅ እንዲሁም የማገዝ አላማም አለን ይላል። የትግራይ ህዝብ ድጋሚ ለማስቸገር ሳይሆን ችግሩንም ጭምር አብሮ ለመቸገር ነው የመሄድ ፍላጎት ያለው። ውጊያው የሚካሄድበት ቦታ በጣም ከፍተኛ እንግልት፣ ከፍተኛ ኪሳራ እንደሚደርስበት እናምናለን። የሚታወቅ ነው። በዓለም ላይ ውጊያ የተደረገባቸው ቦታዎች በሙሉ በሰብአዊ ቀውሶች ይፈጠራሉ። ከቤት ንብረቱ የሚፈናቀል ይኖራል። ኢኮኖሚያዊ ችግሮች በጣም በከፍተኛ ሁኔታ የሚመጡበት እንደሆነ እናውቃለን እና ይሄ ሁሉ ነገር ባለበት ሰዓት ሄዶ ህዝባችን ማየት እና ያለበትን ሁኔታ ተመልክቶ በተቻለ መጠን የምንተጋገዝበትን በተቻለ መጠን ሰላም የሚወርድበትን ሰላም የሚመጣበትን ህዝባችንን ፎታ የሚያገኝበትን መንገድ በሙሉ ወደ አድዋ ህዝቡ እንዲያስብ የአድዋ ድልን አያቶቻችን የሰሩት አኩሪ ታሪክ ልባቸው አንድ ስለነበር ወይም በአንድነት ቆመው ያደረጉት ነገር ስለነበር ያንን በሚያስታውስ መንገድ ብናደርገው የበለጠ መተሳሰብን የበለጠ አንድ መሆንን ያመጣል ብለን እናስባለን። ሄደን ከህዝባችን ጋር መቀላቀል መሄድ እና መጠየቅ ሁኔታውንም ማየት እና በቻልነው አቅም ደግሞ አለን አብረነን የሚለውን ነገር ማሳየት የበለጠ ትርጉም አለው ብለን ስለምናምን ወደ ኋላ ማፈግፈግ የለብንም፣ መቀጠል አለብን ብለን ስለወሰንን ነው እንግዲህ የምንሄደው። የዘንድሮ የጉዞ አድዋን ልዩ የሚያደርገው ተጨማሪ መርሃ ግብር ያካተተ መሆኑ ሲሆን ከቱሪዝም ሚኒስቴርና ከአፍሪካ ህብረት ጋር በመተባበር ሶስት ወጣት ተወካዮችን በአፍሪካ ትልቁ ወደ ሆነው የኪሊማንጃሮ ተራራ በመላክና በዛም ለጥቁር ህዝቦች የኩራት ምንጭ የሆነውን የጉዞ አድዋን የአፍሪካ ህብረትንና ና ኢትዮጵያ ምድረ ቀደምት የተሰኘውን የቱሪዝም ኢትዮጵያን ባንዲራ ለመትከል እንዳቀዱ ይገልጻል። በየአመቱ የተለያዩ መሪ ሀሳቦችን ይዘን ነው የምንነሳው። ዘንድሮ ከመነሻው የጀመርነው አድዋ የአፍሪካ ድል በሚል ሀሳብ ነው ጉዟችንን ያቀድነው ለማድረግ እንግዲህ በውስጥ ችግር እየታመስን ያለንበት ሰዓት ላይ ከፍ ብለን ወደ አፍሪካ ደረጃ ማሰብ የምንችልበት፣ ማሰላሰል የምንችልበት፣ የሀሳብ ድልድይ መሆን የምንችልበትን እድል መፍጠር ከቻልን ትልቅ ነገር ነው ብለን ስለምናምን የአፍሪቃ የመጨረሻው ከፍታ ላይ ይህንን ሀሳብ የሚያስታውስ ተግባር መፈጸም አለብን ብለን ዘንድሮ አቅደናል። በዚህ መሰረት የኪሊማንጀሮ ተራራ የመጨረሻው ከፍታ ላይ የአፍሪቃ ህብረትን የጉዞ አድዋ ሰንደቅን፣ እንደዚሁም ደግሞ ላንድ ኦፍ ኦሪጂን የሚለው ሦስቱን ይዘው የሚወጡ ከዚህ ቀደም አድዋ የተጓዙ የኛ ተጓዦች ወደዛ ጉዞ አድርገው በአፍሪካ ደረጃ አድዋን የሚያስተዋውቁበት ስራ እንዲኖር ከቱሪዝም ኢትዮጵያ ጋር አብረን በጋራ ለመስራት እየሞከርን ነው። ስለዚህ ይሄም አንዱ በዘንድሮ ላይ ለየት የሚል ክስተት ነው ብለን እናስባለን። ሌሎቹ ግን የንባብ መርሃ ግብሮቻችን በሙሉ ከአለፉት አመታት በተሻለ ለየት ባለ መንገድ እኛ ከምናደርገው የንባብ መሰናዶም ተጨማሪ ሌሎች ምሁራን የሚካተቱበት እና በየ የምናርፉበት ቦታ ምሁራን እየመጡ እንደ ተጓዦች ትምህርት የሚሰጡበትን ስርዓት ዘንድሮ ላይ አዘጋጅተናል ማለት ነው። የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የአፍሪካም ድል በመሆኑ ከዚህ በኋላ በአፍሪካ ደረጃ በስፋ መልኩ ብዙኃን እንዲሳተፉበት የማሳደግ ሕልምን ይዘው እየተንቀሳቀሱ መሆኑንም የጉዞ መስራችና አስተባባሪ ያሬድ ሹመቴ ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና ያሬድ ሹመቴን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤን ነው። ምሽታችሁን ከእኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። በትላንትናው ምሽት ስርጭታችን ከአነቃቂ ንግግሮች አቅራቢዋና ከህይወት ክህሎት መምህሯ ሚሪያም አለሙ ጋር አጭር ቆይታ አድርገን ነበር። በማህበራዊ መገናኛዎች ላይ በቪዲዮ እየቀረጸች በምታጋራቸው ርዕሰ ጉዳዮች በርካታ ተከታዮችን ካፈራችው ሚሪያም ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን የውይይታቸው ሁለተኛ ክፍል ለዛሬ እንዲህ ተቀናብሯል። ሚሪያም፣ መልእክቶችና የህይወት ምክሮችን ለተከታዮችሽ በምታካፍበት ጊዜ ከማህበራዊ መገናኛ ተከታዮች ምን አይነት ምላሾችን እያገኘች ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችያለሽ? እሺ በስማም እንደሱ በጣም ብዙ ሰ ምንድነው መሰለ የሚደርሱኝ አስተያየቶች መጀመሪያ ስጀምር ካለው እን የምነሳ ና መጀመሪያ ስጀምር እንደዚህ አይነት አስተያየቶች የሚደርሱኝ አስተያየቶች ይሄ የዘልፋውን ነገር ትንሽ የበዛበት ሁኔታ ነበር። መጀመሪያ የመናገሩ ነገር የመሳደቡ ነገር ግን እኔ የተነሳውበት ዓላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ሕይወት ሊቀየር ይችላለሁ እንዲሁም ሕይወታቸውን ባልቀይር ደቂቃቸውን እችን እኔን ላዳመጡበት ደቂቃ እሷን አስተካክልላቸው ያለው የሚለው እምነት ስለነበረኝ፣ ከመጀመሪያ የምትነሳ ሁልጊዜ አስቴቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ፣ አንዲት ምስጋና ካለ አንዲት ወይ በጣም ሕይወቴኮ በቃ አስተካከልሹ ቀየርሹ ጥሩ ተሰማኝ ተነሳሳው የሚል ነገር ካለ ትኩረት ይዛ ላይ ነበረ የማደርገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶ ነው። ዘጠና ስምንት ፐርሰንት ማለት ይችላለሁ። በጣም መልካም አስቴጆች ናቸው የሚደርሱኝ ሁሌ በሁሉም ሶሻል ሚዲያ ላይ ፕሪማች ሁሉም ላይ አለው። ሊንክድን፣ ፌስቡክ፣ ኢንስተግራም፣ ዩቲዩብ፣ ቲክቶክ ላይ አለው እና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮ ብሻል የሚለው ከባድ ነው በጣም ብዙ ስለደረሰኝ ግን አይንክ ከሁሉም የሚበልጥብኝ ምንድነው? በውስጥ መስመር ያው ኮንፊደንሻል ኢንፎርሜሽን ስለሆነ፣ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞሪያ ያበረታችኛል። ምን ያህል ህይወታቸው እንደተቀየረ፣ ምን ያህል ለውጥ እንዳመጡ፣ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል። በከባዱም ሰዓት፣ በጨለማውም ሰዓት እንድቀጥል ያደርገኛልና እነሱ ነገሮች በጣም በጣም ነው የምወዳቸው። አስታውሳቸዋለሁ፣ ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምንሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ አይደል፣ እሱ ምታ ከሆነ እና ላይፍ ኮች ነኝ ወይም የህይወት አሰልጣኝ፣ ትንሽ ትንሽ ደግሞ ማማከርም አገልግሎት ይሰጣለሁ። በሱ ዙሪያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይሉኛል። ምንም የሰው ህይወት ሲቀየር አብሬያቸው ነው ቁጭ ብዬ ነው የማያቸው። በምንሰራው ስራ ለውጣቸውን አብሬ ነው ኤክስፒሪየንስ የማደርገው እና በጣም ነው ደስ የሚለኝ። እና እንዲሁም የተወሰኑትን አስተያየቶች ዌብሳይቱ ላይም አድርጌያቸዋለሁ ከሱ ከኮችን ያገኘኋቸው እና በጣም ነው ደስ የሚለኝ። እና ማጆሪቲው መልካም አስተያየት ነው የሚደርሰው። ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚል ወቅት የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ስትቀመጥ አስተማሪ የሆነ ነገር ያስተምርሃል፣ አለን ከዛ በኋላ እዛ ጋር የሚፈጥህ ኢንፎርሜሽን አስተማሪ ቲዮሪ ብቻ ነው፣ በቃል ብቻ ነው አለን እና መናገር ይችለውን ያወቀውን ያስረዳሃል፣ ያስተምርሃል። ስትፋለ እዛ ጋር የምንለያዩ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም፣ አለን በአብዛኛው ጊዜ አንተ የጠየኩ ነው አስተማሪ እሺ፣ አይደለም በሚለው ሊያዘው አይደለም። ማለት ማጥናትም አለብህ አይደል? ያንተ እንትን መጨመር አለበት አይደል? ያንተ ጥናት መጨመር አለበት እንጂ አስተማሪም ቁጭ ብለህ ብቻ ስለሰማሁ እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ ልትሆን ትችላለህ። አስተማሪ ያለውን ታስታውስ ትችላለህ። አንዳንድ ሰዎች ብዛ ጎበዝ ናቸው፣ ግን እስከ መጨረሻው አያዛልቅም። በጣም ብሶች አውቃሉ እንደሱ ለምን? የአንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ። አንተ ሌላ ነገር ተጨማሪ ማንበብ አለብህ። የሚሰጥን ሆምወርክ መስራት አለብህ አይደል? እንደዛ ስትሆን ነው ውጤታማ የምትሆነው። ልክ ልክነ፣ የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተናው ስላስገባ አንድ ኔ ኢንተርቪስ ስታደርግ የምታገኘው ነገር ይሄ ነው ሰው እኔ ኢንተርቪው ወደ ትምህርት ስለምቀይረው ነው እና ጥያቄ ጠይቃሉ የሚጠይቁኝ ሰዎች እንድንደውልልህ የፈለግኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል ይሄ አናሎጂ የሚሰጠው ነው ሰው ምን ጥያቄ መልሳለሁ በትክክል ላይ ሰው ትምህርት ላይ የራስህ ጥረት ሲታከልበት ነው የምትቀይረው ይሄም እንደዛ ነው ማንኛውም የሚሰሙት ወጣቶች ማነቃቂያ መልዕክት ትምህርት በነገራችን ላይ እኔ አነቃቂ ንግግሮችን ይቻለ የምናገረው አስተምራለሁ በትክክል ላይ ገብቼ ሳስተምር አሁን ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮም ቢሆን በተቻለ እሱን ለማስገባት እሞክራለሁ እና እነዚህን ነገሮች መስማት ብቻ ዋጋ የለውም። ግን ትምህርት እያስተማር ነውና ትምህርቱን ወስደን ምን ማድረግ አለብን፣ ለውጥ ለማምጣት መጠቀም አለብን። አንተ ስትሰራ ነው ለውጥ የምታመጣው። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልእክት። ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለን የሰማህ የሆነች አንድ ደቂቃ ምናምን መኪና፣ ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ። አሁን ነው ጊዜው ማድረግ አለብህ፣ ባለህ ነገር ባለህ አቅም። ተነስ ስልህ ሰምተህ ይሄ ነገር በጣም በፊላልለ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተህ፣ ህልም አለ፣ ወደ ህልም ሊያስኬድ የሚችል ነገር ትንሿን አላርምጃ አንድ ስተት የምታስጌደን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁ ለውጥ ታየዋለ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም። ትምህርትን ብቻውን ዋጋ የለውም። ዋጋ የሚኖረው አክሽን ስንወስድ ነው። እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልዕክት ማለት ነው። በጣም አመሰግናለሁ። ሚሪያም አለሙ የአነቃቂ ንግግሮች አቅራቢ፣ የግል ስብዕና ግንባታ አሰልጣኝ፣ አስተማሪም ነሽ። የጀመርሽው ሁሉ ተሳክቶ ብዙሃንን የሚጠቅም እንዲሆን እመኝልሻለሁ። በነበረን ቆይታ በድጋሚ አመሰግናለሁ። እኔ እድ በጣም አመሰግናለሁ ሀብታሙ ስለጋብዝከኝ ሁሉንም አድማጮች ደግሞ ጊዜያችሁን ሰጣችሁ ስላዳመጣችሁን በጣም ነው ማመሰግነው። ማንኛውም ጥያቄ ካላችሁ አድማጮች ለእኔ በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ መጠየቅ ትችላላችሁ። ሚሪያም ቻናል ነው የሚባለው፣ ቻና ላይ ምንም አይነት ጥያቄ ካላችሁ ጠይቁኝ። የግል ስልጠና ከፈለጋችሁ ከኔ ጋር ለማድረግ እሱንም ስለምሰጥ እንዴት ልታገኙ እንደምችሉ ልጠይቁኝ ትችላላችሁ። በጣም አመሰግናለሁ። የሀብታሙና የሚሪያም ውይይት በዚሁ ተጠናቋል። ስለነበራቸው ቆይታ ሁለቱንም በአድማጮች ስም አመሰግናለሁ። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከእኛ ጋር ይሁን። አሁን ደግሞ የምናመራው ወደ ወለጋ ይሆናል። እንግዳችን ዶክተር ከናን አምበለም ይባላሉ። የወለጋ ዩኒቨርሲቲ መምህር ሲሆኑ በበጎ ተግባር አገልግሎት ላይ በመሳተፍ ይታወቃሉ። ዶክተር ከናን በወለጋ ዞኖች እንዲሁም በምዕራብ ጉጂ ዞን በገጠር ከሚኖሩ የማህበረሰብ አባላት ጋር በመሆን ከ ሀምሳ በላይ ድልድዮችና ከ ሰላሳ በላይ የንጹህ ውሃ ፕሮጀክት ግንባታዎችን ማከናወናቸውን ተናግረዋል። ተማሪዎቼ በንድፈ ሐሳብ ደረጃ የተማሩትን የህብረተሰቡን ችግር በመፍታት በተግባር እንዲያሳዩ ፈልጋለሁ የሚሉት ዶክተር ከናን ቆይታቸውን ያደረጉት ከናኮር መልካ ጋር ነው። ቀጥሎ ይቀርባል። ህንዳዊው የህዝብ አስተዳደር እና የልማት አመራር ወይም ፐብሊክ አድሚኒስትሬሽን እንደ ዴቨሎፕመንት ማኔጅመንት ምሁሩ ዶክተር ከናናን በለም ከ12 ዓመት በፊት ወደ ወለጋ ዩኒቨርሲቲ መምህር ሆነው መምጣታቸውን ይናገራሉ። ከ10 ዓመት በላይ የወለጋ ቆይታቸውም ከማስተማርና ጥናትና ምርምር ተግባሩ ጎን ለጎን የወለጋ ዩኒቨርሲቲ የሚሰጠውን የማህበረሰብ አቀፍ አገልግሎት ተደራሽ ለማድረግ እስከ ታችኛው የገጠር ቀበሌዎች ወርደው ሲሰሩ እንደነበር ገልጸዋል። ታዲያ ወደ ገጠር ቀበሌዎች በሚሄዱበት ጊዜ የህብረተሰቡን ኑሮ ከባድ የሚያደርጉ በርካታ የመሰረተ ልማት ችግሮች እንዳስተዋሉ የሚናገሩት ዶክተር ከናን ለጥናትና ምርምር ከእርሳቸው ጋር የሚሄዱ የሁለተኛ ዲግሪ ተማሪዎችን በዛ ዙሪያ እንዳወያዩ ገልጸዋል። መጀመሪያ የራሳቸውን ገንዘብ እያወጡ በጎ ተግባሩን ሲያከናውኑ መቆየታቸውን የገለጹት ዶክተር ከናን በኋላ ላይ ግን የወለጋ ዩኒቨርሲቲ እና ህብረተሰቡ በሚያደርጉት የገንዘብ የተለያዩ የግንባታ ግብዓቶች እና ሌሎችም ድጋፎች ተግባራቸውን መቀጠላቸውን ጠቅሰዋል። የበጎ አገልግሎት ተግባሩን ለመጀመር ትልቅ ጉልበት ሆነኝ ያሉትን ቅጽበት ወደ ዛሬ ስምንት ዓመት ገደማ ወደ ኋላ ተመልሰው እንዲያስታውሳሉ። ከተማሪዎቼ ጋር በመሆን አንድ የገጠር ቀበሌ እንጎበኝ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማይቼ እነዚህ መካከል በደሌ ወረዳ አቅራቢያ በምትገኘው ጨበቃ የተባለች ቀበሌ ውስጥ አንዲት በእድሜ የገፉ እናት በወንዝ ሙላት ምክንያት ወንዙን መሻገር አቅቷቸው ረዥም ጊዜ ሲወስድባቸው አየሁ። ለተማሪዎችም ነገርኳቸው። እንደዚህ ያሉ የህብረተሰቡን አዳጋች የሆኑ ችግሮችን መቅረፍ ቀላል ነው አልኳቸው። በዛው ቅጽበት ለተማሪዎቼም የቤት ስራ ሰጠው። ይህ መንፈቀ ትምህርት ከማለቁ በፊት በቡድንም ሆነ በግል በህብረተሰቡ መካከል ያስተዋሉትን ችግር ፈተው እንዲመጡም ነገርኳቸው። ተማሪዎቼ ንድፈ ሐሳብ ብቻ አውቀው እንዲመረቁ አልፈልግም። የተማሩትን ወደ ተግባር ለውጠው የህብረተሰቡን ችግር ሲፈቱ እንጂ ብለዋል። በበደሌ አቅራቢያ በምትገኘው ጨበቃ በተባለች ቀበሌ የጀመሩት የድልድይ ስራ ወደ ወለጋ ዞኖችም አድጎ ከአምሳ በላይ ድልድዮች እና ከሰላሳ በላይ የጉድጓድ ውሃን ለንጹህ የመጠጥ ውሃ እንዲውል ማድረጋቸውን ገልጸዋል። ከደቡብ ኦሮሚያ ምዕራብ ጉጂ በመምጣት በወለጋ ዩኒቨርሲቲ የሁለተኛ ዲግሪውን ይማር የነበረ ተማሪም በፈረንጆቹ ባለፈው ዓመት ሁለት ሺ ሀያ ይዟቸው ወደ ቡሌሆራ የገጠር ቀበሌዎች እንደሄደ የጠቆሙት ዶክተር ከናን በቡሌሆራ የተለያዩ ቀበሌዎችም በጥቂት ወራት ብቻ የህብረተሰቡን ጉልበት፣ በየአካባቢው የሚገኘውን የግንባታ ግባቶች እንዲሁም ገንዘብና እውቀት በማስተናበር ሶስት ድልድዮችን መገንባታቸውን አስታውቀዋል። እርሳቸው በሚሰሩት በጎ ተግባር ህብረተሰቡ ደስተኛ መሆኑን የሚገልጹት ዶክተር ከናን የማገለግለውን ህብረተሰብ ችግር ከመቅረፍ በላይ እርካታ የሚሰጠኝ ነገር የለም ብለዋል። ህብረተሰቡ በጣም ደስተኛ ነው። ምክንያቱም ችግሩ ነው የተፈታለት። በነገራችን ላይ የችግሩን ጥልቀትም ስለሚያውቅ በስራው ላይ በስፋት ነው የሚሳተፈው። ወንዝ የሚያቋርጡበት ድልድይ ከዚህ ቀደም ባለመኖሩ በደራሽ ጎርፍ የተወሰዱና የሞቱ ሰዎች እንዳሉ ይናገራሉ። አህዮችን ጨምሮ ሌሎችም እንስሳቶች ተወስደውባቸዋል። ድልድይ ባለመኖሩ የግብርና ምርታቸውን ለመሸጥ ወደ ገበያ መሄድ አይችሉም ነበር። ልጆቻቸው ከትምህርት ቤት ይቀሩ ነበር። ነፍሰ ጡር እናቶች ጤና ተቋም ሳይደርሱ ህይወታቸው ያልፍ ነበር። የታመሙም ሰዎች ይሞቱ ነበር። ድልድዩ ሲሰራ ይህ ሁሉ ስለሚቀረፍላቸው በጣም ደስ ይላቸዋል። ይመርቁን አለም። እስቲ አንድ እግዚአብሔር ይባርክ በሉት። እግዚአብሔር ጨምሮ ጨማምሮ ይባርከው። አቶ ደረጀ ደበሎ ከዶክተር ከናን ጋር በመሆን በምስራቅ ወለጋ ዞን ጊዳያና ኮኖጂ ቀበሌ በድልድይ ግንባታ ሥራ ላይ እንደተሳተፉ ገልጸዋል። ስለበጎ ፈቃደኛ መሆሩም እንዲህ ይላሉ። ዶክተር ከናን ሁመተከና ከለት አዳዳሲን ከኒሳኒ ተጃጅላ ቱረኒ። ዶክተር ከናን በተለያዩ አቅጣጫዎች ህዝቡን ሲያገለግሉ ነበር። በአራቱ ወለጋዎች እስከ ቄሌም ወለጋ አንፊሎ በምስራቅና ሆሮ ጉድሮ ወለጋም ንጹሕ የመጠጥ ውሃን በማስገባት ሲሰሩ ነበር። ለመሻገር የሚያስቸግሩ ወንዞች ላይም ድልድዮችን ሰርተዋል። በአመት ከአስር በላይ ድልድዮች ነው የሚሰሩት። በገጠር ትምህርት ቤቶችም ለሴትና ወንድ ተማሪዎች ለየብቻቸው የመጸዳጃ ቤት ሰርተዋል። ዶክተር ከናን ለህዝቡ ትልቅ አስተዋጽኦ አላቸው። በህብረተሰቡ ዘንድም ተቀባይነትና ተወዳጅነት አላቸው ብለዋል። ዶክተር ከናን አንበለም የወደፊት እቅዳቸውንም እንዲያብራርተዋል፣ ክልል ውስጥ ያልደረስንባቸው ቦታዎች ሁሉ ደርሰን መስራት እንፈልጋለን። ከድልድይና ውሃ ስራው በተጨማሪ የገጠር ትምህርት ቤቶች ላይ መስራት እንፈልጋለን። በገጠር ለሚኖሩ ዜጎችም መብራት በማዳረስ ተግባርም እንዲሁ ለመሳተፍ ከባለድርሻ አካላት ጋር እየተወያየን ነው ብለዋል። ዶክተር ከናን ከዚህ ቀደም ከገነቡት ውጪ በአሁኑ ጊዜም አስር የሚሆኑ ድልድዮችና የንጹህ ውሃ ፕሮጀክቶችን እየሰሩ መሆናቸውን ዶክተር ከናናን በለም ገልጸዋል። ለአሜሪካ ድምፅ ናኮር ምልካ ካምቦ። አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሻውት ስመኝሽ የቆየንን በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።